ኤሊኞ በተባለው የአየር መዛባት ምክንያት በሀገሪቱ መጠነ ሰፊ የሆነ ድርቅ የተከሰተ መሆኑ ሲታወቅ ተጠቂው የሕብረተሰብ ክፍል ቁጥር አሻሚ ቢሆንም ከአስር ሚሊዮን በላይ መድረሱ ተደጋግሞ ተገልጿል። ከዚህ መነሻነት የጀርመን ኤምባሲ የአምባሳደሩን ዮሐኪም ሽሚድ ይፋዊ ንግግር በመጥቀስ ጋዜጣዊ መግለጫውን አሰራጭቷል። ይህንን የጀርመን ኤምባሲ መግለጫ መነሻ በማድረግ አንደኛ ጸሐፊው የፖለቲካ እና የፕሬስ ጉዳዮች ኃላፊ የሆኑትን ቤንጃሚን ሀናን እርዳታውን በሚመለከት አነጋግራቸው። ጀርማን ገቨርንመንት ት ን ሚሊዮን ሪስፖንስ ስር ኤ ርን ድውት ን ኢትዮጵያ የጀርመን መንግስት ከዚህ ከ ከአርባ አንድ ሚሊዮን ዩሮ ትንሽ ከፍ የሚል አ41 ሚሊዮን 300ሺህ ዩሮ፣ ወደ አንድ ቢሊዮን ብር ገደማ ቃል የገባው የገንዘብ መጠን ነው። ይህ ደግሞ አሁን እየታየ ያለውን በከፋ ድርቅ ለተጎዱ የሚውል ነው። ለተለያዩ ተግባራት ማስፈጸሚያ የሚሆን ነው። ስ አማውንት ትራንስሌት ማግኒቱድ ይህ የተጠቀሰው የእርዳታ መጠን በምን አይነት መልኩ በሥራ እንደሚውል The biggest share consists of 25 million euros which will be implemented by the World Food Program. <laughs> ኤፍ ደብሊው በጀርመን የልማት ባንክ አማካኝነት የሚሰጥ ነው የሚሆነው። የተመደበው ደግሞ በተለይ የሚያነጣጥረው ለነፍስ ጡሮች እና ለሕፃናት አድን ነው። ይህ ደግሞ በከፋበት አካባቢዎች በአፋር እና በሶማሌ ክልሎች ነው። ከእነዚህ ከተጠቀሱት አካባቢዎች ድርቁ ላጠቃቸው ሌሎች በሀገሪቱ ለተጎዱትስ ወገናት ላልኳቸው የጀርመን ኤምባሲ ከኢትዮጵያ መንግስት ጋር እና እንዲሁም የልማት አጋር ከሆኑት ከኢትዮጵያ በየክልሎቹ ከሚሰሩ ድርጅቶች ጋር በየዕለቱ የሥራ ግንኙነት እያደረገ ነው። መረጃዎች ከሚሰጠን እና ጥያቄውን ካቀረበልን የሚመለከተው ዋናው የኢትዮጵያ መንግሥትን ነው እና ነው፣ እንዲሁም ዓለም አቀፎች ድርጅቶች እና መንግስታዊ ያልሆኑ ተቋማት ጥቃቱ የበረታበት አካባቢዎችን ባረጋገጡት መሰረት የጀርመን መንግስት ለዚህ አስቸኳይ እርዳታ መልስ የሰጠበት መሆኑ ነው። ይህ የገንዘብ ድጋፍ አስቸኳይ ነው እና መቼ ነው ተደራሽ የሚሆነው ለሚለው እርዳታውን ከሚጠቀሙበት ተቋማት ከደብሊዩ ኤፍ ፒ ሆነ ከዩኒሴፍ ጋር ለሳምንታትና ለወራት ስንወያይበት ነበረ። ወደ ተግባር ለመግባት ምን እንደሚያስፈልጋቸው ዝርዝሩን አስረዱን። ስለዚህ ከአሁኑኑ የጀመረ ገንዘቡ በአንድ ቀን ውስጥ ባንልም፣ በቀጣዮቹ ሳምንታት ውስጥ በሙሉ ገንዘቡ የሚለቀቅ የሚሆን ነው ጌታቸው ጠቅላይ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።